የሴኔጋል ዜጎች በመሪዎቻቸው ቅር ሲሰኙ የአሁኑ የመጀመሪያ ጊዜ አይደለም። ከፕሬዝደንት ማኪሳል በፊት ሀገሪቱን የመሩት አብዱላይ ዋድ ሁለተኛው የስልጣን ዘመናቸው እንደ ጎርጎሪዮሳውያኑ የዘመን ቀመር በ2011 ዓ.ም ሊያበቃ ሲቃረብ በአምስት ዓመት ፈንታ ሰባት ዓመት በስልጣን ለመቆየት በማሰብ በአስቸኳይ በህገ መንግስቱ ላይ ለውጥ ማስደረጋቸው የሚታወስ ነው። ከዚያም ምንም እንኳን ህገ መንግስቱ የፕሬዝደንቱን የስልጣን ዘመን በሁለት ቢገድብም ዋድ ለሶስተኛ የስልጣን ዘመን በተወዳዳሪነት በመቅረባቸው ህዝቡን አስቆጥተዋል። ከምርጫው ቀደም ሲል በነበረው ጊዜም በሀገሪቱ የታየው ሁኔታ ሴኔጋልን ወደ እርስ በርስ ጦርነት እንዳያስገባ አስግቶ ነበር። በዚሁ ጊዜ ያኔ የተቃዋሚ ቡድን እጩ የነበሩት ማኪሳል የርዕሰ ብሔሩን የስልጣን ዘመን በአምስት ዓመት እንደሚገድቡ በገቡት ቃላቸው የመራጩን ልብ መሳብ መቻላቸውን በአሁኑ ጊዜ ዋነኛ ተቻቸው የሆነው የራፕ ሙዚቃ ተጫዋች ቲያ የገለጸው ማኪሳል የስልጣን ዘመናቸውን እንደሚያሳጥሩ ቃል በመግባታቸው ነበር። ከ60 በመቶ የሚበልጥ መራጭ ህዝብ ድምፁን የሰጣቸው ያኔ መላ ዓለምም አድንቋቸዋል። እርግጥ ባለፈው እሁድ በተካሄደው ረፈረንደም በሴኔጋል ሀገር አስተዳደር ሚኒስቴር መግለጫ መሰረት ከሀገሪቱ መራጭ ህዝብ መካከል 63 ከመቶ በህገ መንግስቱ ላይ በርካታ የርዕሰ ብሔሩ የስልጣን ዘመን ይቀነስ በተባለበት ሀሳብ ላይ ጭምር ለውጦች እንዲደረጉ መወሰን ችሏል። ይሁንና ለውጡ የፕሬዝደንት ማኪሳልን የወቅቱን የስልጣን ዘመን አይመለከትም። ለውጡ ከቀጣዩ ምርጫ በኋላ ተግባራዊ እንደሚሆን ነው የተነገረው። በዚህም የተነሳ ረፈረንደሙ ለይስሙላ እየተደረገ ነው ሲል በቃ የተሰኘው የተቃዋሚ ቡድን አባል የሆነው የራፕ ሙዚቃ ተጫዋች ቲያ በቡድኑ ስም ትችት አሰምቷል። ማኪሳል የገቡትን ቃልም አልጠበቁም፣ የሴኔጋልን ህዝብ ክደዋል፣ ቃላቸውንም አጥፈዋል። ማኪሳል የስልጣን ዘመናቸውን አሁኑኑ ከሰባት ወደ አምስት ዓመት ማሳጠር ቢፈልጉም በርዕሰ ብሔሩ እየተሰየሙ አምስት አባላት ያሉት ህገ መንግስታዊው ምክር ቤት እንዳከላከላቸው በተደጋጋሚ በመግለጽ ኃላፊነቱን ከራሳቸው ለማውረድ ሞክረዋል። ይሁንና የሴኔጋል ህዝብ ይህንን ምክንያታቸውን አሳማኝ ሆኖ ባለማግኘቱ አልተቀበላቸውም። በመዲናይቱ ዳካር የሚገኘው የጀርመናውያኑ የኮንራድ አድናወር የፖለቲካ ጥናት ተቋም ባልደረባ አንድሪያ ኮልብም ማኪሳል ቃላቸውን ባለመጠበቃቸው ህዝባቸውን ቅር እንዳሰኙ ታዝበዋል። ብዙ ህዝብ ፕሬዝዳንቱ ህዝብን እንዳታለሉ ነው የተሰማው። በስልጣን ለመቆየት አስበው ያደረጉት ስልት ነው ብሎ ነው የሚያምነው። በዚህም የተነሳ ምንም እንኳን በህገ መንግስቱ ላይ ለውጦች ይደረጉ መባሉ አውንታዊ ቢሆንም አሉታዊ ስሜት መፍጠሩ አልቀረም። ይሁን እንጂ የሴኔጋል መንግስት በህገ መንግስቱ ውስጥ ለማድረግ ባሰባቸው ለውጦች አማካኝነት በሀገሩ መልካም አስተዳደርን ለማስፋፋት ቆርጦ መነሳቱን እንዳሳየ ትብብር ለሬፐብሊክነት የተሰኘው ገዢው የፕሬዝደንት ማኪሳል ፓርቲ ቃል አቀባይ ሴይዱ ጌይ ገልጸዋል። ህዝብ ውሳኔው የሴኔጋልን ዲሞክራሲ፣ በሀገሪቱ ያሉትን ተቋማት እና የህግ የበላይነትን ለማጠናከር የታሰበ ነው።